የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሐምሌ 22 2013 ዓ.ም ዝግጅታችን ጀመረ።

የተባበሩት መንግስታት ድርጅት የህወሀትን ድርጊት በማውገዝ ድምፁን እንዲያሰማ ኢትዮጵያ ማሳሰቧን አስታወቀች።

በሰሜኑ የሀገራችን ክፍል ስላለው ወቅታዊ ሁኔታ ብሪፍ ተደርጓል። በተለይ የተኩስ ማቆም ስምምነቱ ይሄ መንግስት ብቻውን የወሰደው ይዘቱ ምን እንደሆነ አላማው ምን እንደሆነ ማብራሪያ ተሰጥቷቸዋል። ይሁንና ግን በመንግስት በኩል የተወሰደው የተኩስ ማቆም ስምምነት በዚህ የህገወጡ ቡድን ጭራሹኑ ጥሰት ነው ያለው። በዚህ ዙሪያ የተባበሩት መንግስታት ድርጅት ድምፅ ማሰማት እንዳለበት ነው ማሳሰቢያ ተሰጣቸው።

የኢትዮጵያ የውጭ ጉዳይ ሚኒስቴር ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። ሙሉ ዘገባውን በአብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሐሪክ የፌስቡክ ገጻችን በቀጥታ ስርጭታችን

እየተላለፈ ይገኛል። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 943 ላይ እንደመጣለን። አሁን ለሰዓቱ የዓለም ዋና ዋና ዜና ልተዋችሁ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጅ ይታየ ነኝ። የተባበሩት መንግስታት ድርጅት የሰብዓዊ ጉዳዮች ምክትል ዋና ጸሐፊና የአጣዳፊ እርዳታ አስተባባሪ ማርቲን ግሪፊትስ

ዛሬ በኢትዮጵያ ለስድስት ቀናት የሚቆይ ይፋ ጉብኝት ጀምረዋል። ሚስተር ግሪፊትስ ጉብኝታቸውን አስመልክተው በመንግስታቱ ድርጅት የሰብአዊ ጉዳዮች ኃላፊነቴን ስጀምር መደበኛ ተልእኮዬን በኢትዮጵያ መጀመር አስፈላጊ ሆኖ አግኝቸዋለሁ ብለዋል። በሀገሪቱ በትግራይና በቤንሻንጉል ጉሙዝ ክልሎች ባሉት የትጥቅ ግጭቶች በአፋር፣ በሶማሌ፣ በደቡብ ክልሎች አንዳንድ አካባቢዎች

የማህበረሰቦች የእርስ በርስ ግጭቶችና በሶማሌ በኦሮሚያ እና በአፋር ክልሎች ባለው ድርቅ የተነሳ በዚህ ዓመት በሀገሪቱ ያለው ሰብአዊ ችግር ጨምሯል ማለታቸውን የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ያወጣው መግለጫ አውስቷል። አስቀድሞም በጎርፍ መጥለቅለቅ፣ በአንበጣ መንጋ ወረራ፣ ስር በሰደደ የምግብ እጥረትና በኮቪድ-19 ወረርሽኝ የተነሳ በነበሩባት ተግዳሮቶች ላይ

እነዚህ ችግሮች ተጨምረውባታል ያሉት የዓለሙ ድርጅት ባለስልጣን በአሁኑ ወቅት በሚሊዮኖች የተቆጠሩ ለችግር የተጋለጡ ዜጎቿ እርዳታ ያስፈልጋቸዋል ብለዋል። ሚስተር ግሪፊትስ በጉብኝታቸው ከኢትዮጵያ መንግስት ከፍተኛ ባለስልጣናት እንዲሁም ከሰብአዊ ረድኤት ተቋማትና ከለጋሽ ማህበረሰብ ተወካዮች ጋር እንደሚነጋገሩ መግለጫው ጨምሮ አውስቷል።

በግጭቱ የተነሳ ለችግር ከተጋለጡ ነዋሪዎች ከራሳቸው ለመስማት እንዲሁም የሰብአዊ ረድኤት ሰራተኞች ያሉባቸውን ተግዳሮቶች በአካል ተገኝተው ለመመልከት ወደ ትግራይ ክልል እንደሚጓዙና በባህር ዳር ከተማም ተገኝተው ከአማራ ክልል ባለስልጣናት ጋር ለመወያየት እቅድ ያላቸው መሆኑን መግለጫው ጨምሮ ዘርዝሯል።

በብዙ መቶዎች የተቆጠሩ ኤርትራውያን ስደተኞች ዛሬ አዲስ አበባ ውስጥ ሰልፍ አካሂደዋል። ኤርትራውያኑ ስደተኞች የተባበሩት መንግስታት የስደተኞች ኮሚሽነር ዩኤንኤችሲአር ትግራይ ክልሉ ውጊያ የተጠመዱብንን በዚያ ባሉ ሁለት ካምፖች የተጠለሉ ጓደኞቻችንንና ቤተሰቦቻችንን አውጥቶ ወደ ሌላ ቦታ ያዛውሩልን ሲሉ መጠየቃቸውን ሮይተርስ ዘግቧል።

ማይ አይኒ እና አዲ ሐሮች በተባሉት ካምፖች ውስጥና በዙሪያቸው ውጊያው እየተባባሰ መሆኑን ያመለከተው ዘገባው ዩኤንኤችሲአር በቅርቡ ሁለት ስደተኞች መገደላቸውን እንደተናገረም አክሏል። መንግስታቱ ድርጅት የስደተኞች ኮሚሽን እንደ አውሮፓውያን አቆጣጠር ከሐምሌ 14 ወዲህ ካምፖቹ ጋር ለመድረስ እንዳልቻለም ጠቅሷል።

ባለፈው ማክሰኞ ዩናይትድ ስቴትስ ትግራይ ውስጥ ያሉት ኤርትራውያን ስደተኞች ያሉበት ሁኔታ በጥልቅ እንዳሳሰባት ገልጻለች። አዲስ አበባ ውስጥ በተካሄደው የስደተኞቹ ሰልፍ ላይ ከተካፈሉት አንዱ የሆነው የ22 ዓመቱ ሄርሞን ኃይሉ ማይ አይኒ ካምፕ ያሉት እናቱን ለሳምንታት በስልክ ሊያገኛቸው እንዳልቻለና እንደተጨነቀ መግለጹን ሮይተርስ አክሎ አውስቷል።

ማክሰኞ ዕለት ዩኤንኤችሲአር ባወጣው መግለጫ ከሁለቱ የስደተኛ መጠለያ ካምፖች አንድ መቶ የሚሆኑ ስደተኞችን ወደ ሌላ ቦታ ማዛወሩንና የተቀሩትንም ደህንነታቸው ተጠብቆ የሚወጡበት መንገድ እንዲመቻች ከክልሉ ባለስልጣናት ጋር እየተነጋገርንን ማለቱን ሮይተርስ ጨምሮ ጠቅሷል።

በአርቲስት ሐጫሉ ሁንዴሳ ግድያ ተጠርጥራ በፖሊስ ቁጥጥር ስር ያለችው አምሮት ከማል ክስ መዝገብ ላይ ዛሬ ሊሰጥ የነበረው ብይን ለሐምሌ 30 ተላልፏል። ዛሬ የፌዴራል ጠቅላይ ፍርድ ቤት የስድስት ኪሎ ሁለተኛ ሰበር ሰሚ ችሎት የመጨረሻ ውሳኔውን ለመስጠት የወንጀሉ የምርመራ መዝገብ እንዲቀርብለት አዟል። ገልሞ ዳዊት ተጨማሪ አለው።

ለምሮት ካማልን የልደታው ፌዴራል ጠቅላይ ፍርድ ቤት በነጻ ካሰናበታት በኋላ የፌዴራሉ ጠቅላይ አቃቤ ሕግ ለፌዴራሉ ጠቅላይ ፍርድ ቤት ሁለተኛ ሰበር ሰሚ ችሎት ይግባኝ ማለቱ ይታወሳል። ሰበር ሰሚ ችሎት ከዚህ ቀደም ባካሄዳቸው ችሎቶች የግራ ቀኙን የክስ ሂደትን ሰምቶ የነበረ ሲሆን ባለፈው ሐምሌ አምስት 2013 ዓም

ብይን ለመስጠት ቀጠሮ ይዞ ነበር። ይሁንና ቀደም ሲል በተሰሙት ክርክሮች ላይ ብይን ለመስጠት ጊዜ ያስፈልጋል ሲሉ ዳኛው ባስተላለፉት ውሳኔ መሰረት ለዛሬ ሐምሌ 22 2013 ዓ ም ተለዋጭ ቀጠሮ ሰጥተው ነበር።

ዛሬም ጉዳዩን ያስቻለው ችሎት በክሱ ላይ ፍትሐዊ ብይን ለመስጠት የተከሳሹን ቃል የተቀበለው ፖሊስ የምርመራ መዝገብ እንዲያቀርብለት ጠይቀዋል። ሦስቱ የችሎቱ ዳኞች ስለ ጉዳዩ መጣራት ያለበት ነገር አለ ሲሉ መዝገቡ ቀርቦ ለቅጣይ ብይን ሐምሌ 30 2013 ተለዋጭ ቀጠረው ሰጥተዋል። ተከሳሽ አላምሮት ከማለም የችሎቱን ሂደት በቴሌቪዥን ተከታትላለች። የአርቲስት አጫሉ እንዴሳ ግድያን ተከትሎ በቁጥጥር ከዋሉ አራት ሰዎች አንዷ የሆነችው ላምሮት ከማል

የካቲት 18 2013 በልደታ ጠቅላይ ፍርድ ቤት ችሎት ቀርባ ከወንጀሉ ነጻ መባሏ ይታወሳል። በወንጀሉ ተጠርጥረው የተከሰሱት ንጥላውን፣ ያሚ ከበደ ገመችውና አብዲ ያለማየው በፌዴራል ጠቅላይ ፍርድ ቤት ልደታ ምድብ የሽብርና ሕገ መንግስታዊ ጉዳዮች ችሎት ጥፋተኛ ተብለዋል።

የልደታው ከፍተኛ ፍርድ ቤት ጥፋተኛ ካላቸው ሶስቱ ተከሳሾች አስተያየት ለመስማት ለሐምሌ 8 2013 ዓ.ም ቀጠሮ መስጠቱም ይታወሳል። በቀደመው ቀጠሮ አንደኛው ተከሳሽ ጥለውያሚ የቤተሰብ አስተዳዳሪ መሆኑን ሊያቀረበውን በአስተዳደር ኃላፊዎች ተረጋግጦ ማስረጃ ይቅረብልኝ ሲል የልደታው ችሎት ሌላ ተለዋጭ ቀጠሮ ለሐምሌ 27 2013 ቀጠሮ ሰጥቷል። ለአሜሪካ ድምጽ ገልሞዳዊት አዲስ አበባ

ገልሞ ዳዊትን ለዘገባው አመሰግናለሁ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የአፍሪካ የመድኃኒትና የበሽታ መቆጣጠሪያ ማዕከል በአህጉሪቱ በአለፈው ወር ውስጥ ከኮቪድ-19 ጋር በተያያዘ የሚሞተው ሰው ቁጥር

ወደ 17 ከመቶ ከፍ ማለቱን ዛሬ ሐሙስ በሰጠው ጋዜጣዊ መግለጫ አስታወቀ። ማዕከሉ በቫይረሱ የሚያዙ ሰዎች ቁጥር መጨመሩንም ገልጾ አንዳንድ ሀገሮች የሚያደርጉት ምርመራ ከሚያስፈልገው መጠን እጅግ ያነሰ መሆኑን በመግለጽ አስጠንቅቋል። የአሜሪካ ድምፁ መሐመድ ዩሱፍ ያጠናቀረውን ዘገባ ደረጀ ደስታ ያቀርባል።

የአፍሪካ የበሽታ መቆጣጠሪያና መከላከል ማዕከል ኃላፊ ጆን ንኪንሶንግ ባለፈው ሳምንት ከኢትዮጵያ በድረገጽ በሰጡት ጋዜጣዊ መግለጫቸው በሐምሌ ወር በአህጉሪቱ ስላለው የኮቪድ-19 ወረርሽኝ መጥፎ ገጽታ ማብራሪያ ሰጥተዋል።

በተጠቀሰው በዚህ ጊዜ ውስጥ የታየው ጭማሪ በአማካይ አራት ከመቶ ይሆናል። ባለፉት አራት ሳምንታት ውስጥ የሚሞቱ አዳዲስ ሰዎች ቁጥር ከፍተኛ የሕዝብ ብዛት ባላቸው ሀገሮች ውስጥ በአማካይ በአስራ ሰባት ከመቶ ማደጉን መዝግበናል።

የኮቪድ ምርመራን በተመለከተ 58 ሚሊዮን ምርመራዎች የተደረጉ ሲሆን ባለፈው ሳምንት ብቻ በአፍሪካ 1.3 ሚሊዮን ምርመራዎች ተደርገዋል። ይሁን እንጂ ያ ቀደም ሲል ከነበረው ሳምንት በ19 ከመቶ ያነሰ ነው። በአጠቃላይ ግን ለቫይረሱ የተጋለጡ ሰዎች ቁጥር አሁንም 11.2 ከመቶ በላይ እንደቆመ ነው።

በጠቅላላው በአህጉሪቱ ለቫይረሱ የተጋለጡት ሰዎች ቁጥር 239 ሺህ መድረሱንና ባለፈው ሳምንት 6700 ሰዎች መሞታቸው ተገልጿል። የሟቾቹም ቁጥር ከቀደመው ሳምንት ጋር ሲነጻጸር ተጨማሪ 700 ሰዎች የሞቱ መሆኑ ተመልክቷል። የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል ለቫይረሱ መስፋፋት ሰሞኑን በደቡብ አፍሪካ የተደረጉ የዝርፊያ ክስተቶችና ወደ መካ የተደረገው የሙዝሊሞች የኢድ አልሃጅ ጉዞ አስተዋጽኦ

ማድረጋቸውን ተናግረዋል። እንዲሁም በመላው ዓለም ባለፉት ሳምንታት ውስጥ እየተስፋፋ ነው የተባለውንና ከኮሮና ቫይረስ ዝርያዎች በተላላፊነቱ የተለየ መሆኑ የተነገረለትን የዴልታ ቫይረስን በምክንያትነት ጠቅሰዋል። ደረጀለ ዘገባው አመሰግናለው። በሌላ የኮቪድ-19 ዜና ዩናይትድ ስቴትስ ውስጥ ዴልታ በተባለው በፍጥነት ተላላፊ የኮሮና ቫይረስ ዝርያ ጋር ተያይዞ

በአገሪቱ የአዲስ ተጠቂዎች ቁጥር እየጨመረ መምጣቱን ተከትሎ ግዙፎቹ የቴክኖሎጂ ኩባንያዎች ሰራተኞቻቸውን ሳትከተቡ ሥራ ቦታችሁ መግባት አይቻልም ሲሉ መመሪያ ሰጥተዋል። ጉግል እና ፌስቡክ ኩባንያዎች ዩናይትድ ስቴትስ ውስጥ ያሉ ሰራተኞቻቸውን በሙሉ ሳትከተቡ ወደ ቢሮ እንዳትመጡ ብለው ትናንት አስታውቀዋቸዋል። ግዙፉ የፊልምና የቴሌቪዥን ዝግጅቶች አቅራቢው ኔትፍሊክስ

ዩናይትድ ስቴትስ ውስጥ የሚዘጋጁ ቅንብሮቹ ተዋናዮችና ሰራተኞች በሙሉ ክትባት እንዲወስዱ ግዴታ የሚያደርግ ፖሊሲ አውጥቷል። አፕል ኩባንያም ዩናይትድ ስቴትስ ያሉ መደብሮቹ የሚገለገሉ ደንበኞችና ሰራተኞች በሙሉ የተከተቡ የሚሆኑ፣ ያልተከተቡ የአፍና አፍንጫ መሸፈኛ ጭንብል መጠቀምን እንደገና ግዴታ ሊያደርግ ሀሳብ እንዳለው ተጠቁሟል።

ባለፈው እሁድ በአስቸኳይ ጊዜ እርምጃ የመንግስት ስልጣኖችን በሙሉ ጠቅልለው የያዙት የቱኒዥያው ፕሬዝደንት ለሀገሪቱ ስር የሰደደ የኢኮኖሚ ችግርና ለኮቪድ-19 ወረርሽኝ መፍትሄ እንደሚፈልጉ ተናገሩ። ፈረንሳይ ፕሬዝደንቱ በአስቸኳይ አዲስ ጠቅላይ ሚኒስትርና የካቢኔ አባላት እንዲሾሙ አሳስባለች። የሀገሪቱ ጠንካራውን የሰራተኛ ማህበር ጨምሮ

የሲቪል ማህበረሰብ ቡድኖች በበኩላቸው ፕሬዚደንቱ በአንድ ወር ጊዜ ውስጥ ሀገሪቱ ካሉባት ቀውሶች የምትወጣበትን እቅድ አዘጋጅተው እንዲያቀርቡ ጠይቀዋል። ዩናይትድ ስቴትስ አፍጋኒስታን ያሏትን ወታደሮች አስወጥታ ስታጠናቅቅ የዚያች ሀገር መንግስት ለሕልውናው መታገል እንደሚጠብቀው ታሊባኖች እጅ መውደቅ እጣው ሊሆንም እንደሚችል

አንድ የሀገሪቱን ሁኔታ እንዲከታተል ኃላፊነት የተሰጠው የዩናይትድ ስቴትስ መንግስት አካል ባቀረበው ሪፖርት አስታወቀ። በመጨረሻም የቶኪዮ ኦሊምፒክስን ውሎ ሀብታሙ ስዩም ያሰማናል። ሀብታሙን አመሰግናለሁ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታዬን

እኛም ለዜናዎቹ እናመሰግናለን። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ፣ በ13765 ኪሎ ሄርዝ፣ በ22 ሜትር ባንድ፣ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ፣ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሐምሌ 22 2013 ዓ ም ዝግጅታችንን ነው እየተከታተላችሁ ያላችሁት ቲያትር በ

ኢትዮጵያ የተጀመረበትን መቶኛ ዓመትና የትያትር ፋይዳ

በጎንደር ዩኒቨርሲቲ የቲያትር ጥበብ ክፍል ኃላፊ አቶ አንተነ ወርቅነህን አነጋግረን ያሰናዳነውን ዘገባ በሁለተኛው አጋማሽ በባህልና ማህበረሰብ ዝግጅታችን እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርባ አሃዱ ራዲዮ 94 ነጥብ 3 ላይ ታገኙናላችሁ።

አሁን የዕለቱን አብይ ርዕስ እናስደምጣችኋለን።

የተባበሩት መንግስታት ድርጅት የሕወሓትን ድርጊት በማውገዝ ድምፁን እንዲያሰማ ኢትዮጵያ ማሳሰቧን አስታውቃለች። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ የተባበሩት መንግስታት ድርጅት የፖለቲካና የሰላም ግንባታ ጉዳዮች ምክትል ዋና ጸሐፊ ሮዝመሪ ዲ ካርሎ ድርጅቱ ኢትዮጵያ ካሉባት ፈተናዎች እንድትወጣ ድጋፍ ለማድረግ ዝግጁ ስለመሆኑ መግለጻቸውን አንስተዋል።

አሁን ላይ የመንግስት ዋነኛ ትኩረቶች ከህወሓት ጋር የተያያዘውን የሰሜን ኢትዮጵያ ጉዳይና ከሱዳን ጋር ያለው የድንበር ውዝግብ መሆናቸውንም ቃል አቀባዩ ገልጸዋል። ኬኔዲ አባተ ዝርዝር አለው።

በሳምንት ጊዜ ውስጥ በተለያዩ ዘርፎች የተከናወኑ ከኢትዮጵያ ጋር የተያያዙ አበይት የዲፕሎማሲ ክንውኖችን በማስመልከት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ መግለጫ ሰጥተዋል። አምባሳደር ዲና በመግለጫቸው የተባበሩት መንግስታት የፖለቲካና የሰላም ግንባታ ጉዳዮች ምክትል ዋና ጸሐፊ ሮዝመሪ ዲ ካርሎ ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ባደረጉት ውይይት በሰሜን ኢትዮጵያ ስላለው ወቅታዊ ሁኔታ፣ በህዳሴ ግድብ እንዲሁም በኢትዮጵያና ሱዳን

የድንበር ውዝግብ ዙሪያ ማብራሪያዎች እንደተሰጧቸው ተናግረዋል። በተለይ መንግስት የወሰደውን የተናጥል ተኩስ አቁም እርምጃ በመጣስ ዘመቻ ቀጥሏል ባሉት ህወሀት ዙሪያ የተባበሩት መንግስታት ድምፁን እንዲያሰማ አቶ ደመቀ ስለ ማብራራታቸው ነው አምባሳደር ዲና የተናገሩት። የተባበሩት መንግስታት ድርጅት የሰላምና የፖለቲካ ጉዳዮች ምክትል ዋና ጸሐፊ ኢንትረስት ይዟቸው የመጣው በዩኤን በኩል በኢትዮጵያ ባለው ሁኔታ ላይ ያላቸውን

አቋምም ለመግለጽ ነው። በሰሜኑ የሀገራችን ክፍል ስላለው ወቅታዊ ሁኔታ ብሪፍ ተደርጓል። በተለይ የተኩስ ማቆም ስምምነቱ ይሄ መንግስት ብቻውን የወሰደው ይዘቱ ምን እንደሆነ፣ አላማው ምን እንደሆነ ማብራሪያ ተሰጥቷቸዋል። ይሁንና ግን በመንግስት በኩል የተወሰደው የተኩስ ማቆም ስምምነት በዚህ የህገወጡ ቡድን ጭራሹኑ ጥሰት ነው ያለው በአንዳንድ አካባቢዎች ሁኔታዎችን የማክረር እና የመዝመት ነገሮች ናቸው እንደምታውቁት ያለው ማለት ነው። በዚህ ዙሪያ የተባበሩት መንግስታት ድርጅት ድምፅ ማሰማት እንዳለበት

ነው ማሳሰቢያ ተሰጣቸው። የተመድ የፖለቲካና የሰላም ግንባታ ጉዳዮች ምክትል ዋና ጸሐፊ ሮዝመሪ ዲ ካርሎ ድርጅቱ ለኢትዮጵያ ትልቅ ቦታ እንዳለውና ሀገሪቱ ካሉባት ፈተናዎች እንድትወጣ ድጋፍ ለማድረግ ዝግጁ ስለመሆኑ መግለጻቸውንም አምባሳደር ዲና አንስተዋል። እሳቸውም ምንድነው ያሉት? የተባበሩት መንግስታት ድርጅት ዋና ጸሐፊ ጀምሮ ተቋሙ እንደ ተቋም ለኢትዮጵያ ትልቅ ግምት ይሰጣል። ኢትዮጵያ የአካባቢው

ወሳኝ ሀገር ናት፣ ሊንችፒን ነው ያሉት በእንግሊዝኛ። ስለዚህ ከኢትዮጵያ ጋር ያለውን ግንኙነት በማጠናከር የኢትዮጵያን ሚና በማድነቅ ኢትዮጵያን ይደግፋል ብለው ነው የገለጹት። የተባበሩት መንግስታት ድርጅት ዋና ጸሐፊ በተለይ የዚህ የኢትዮጵያን ሁኔታ በተገቢው እንደሚገባቸውና በዚህ ደረጃ ተቋሙን እየመሩ መሆኑን ተቋሙ የተባበሩት መንግስታት ድርጅት በየትኛውም መስክ አሁን በተያዙት ቻሌንጆች ላይ ኢትዮጵያን ለመርዳት ፈቃደኛ መሆኑን ነው የገለጹት።

የተመድ የፖለቲካና የሰላም ግንባታ ጉዳዮች ምክትል ዋና ጸሐፊ ሮዝመሪ ዲ ካርሎ ከኢትዮጵያ ጉብኝታቸው በኋላ ትናንት ወደ ሱዳን አቅምተዋል። በትናንትናው ዕለት አዲስ አበባ የገቡት የአልጄሪያ ውጭ ጉዳይ ሚኒስትር ራምቴን ላማራ ደግሞ ከፕሬዝደንት ሳህለ ወርቅ ዘውዴ ከጠቅላይ ሚኒስትር አቢይ አህመድ እንዲሁም ከአቶ ደመቀ መኮንን ጋር በተለያዩ ርዕሰ ጉዳዮች ዙሪያ መወያየታቸውን አምባሳደር ዲና ቢገልጹም ሚኒስትሩ ወደ ኢትዮጵያ የመጡበት ዋነኛ ጉዳይ ግን አልተገለጸም። አዲሱ የተባበሩት መንግስታት የሰብአዊ

ጉዳዮች ምክትል ዋና ጸሐፊና የአስቸኳይ ጊዜ እርዳታ አስተባባሪ የሆኑት ማርቲን ግሪፍትስም በኢትዮጵያ የሚያደርጉትን የስድስት ቀናት ጉብኝት ዛሬ ጀምረዋል። እንደ አምባሳደር ዲና ገለጻ ከስድስተኛው አጠቃላይ ምርጫ መካሄድና ከህዳሴው ግድብ ሁለተኛ ዙር የውሃ ሙሌት በኋላ ኢትዮጵያ ያሉባት ጫናዎች በመቀነስ ላይ ቢሆኑም፣ የኢትዮጵያን ጥቅም በቀጥታም ይሁን በተዘዋዋሪ ለመጉዳት በውስጥና በውጭ ኃይሎች የሚደረጉ ጥረቶች ግን ቀጥለዋል። እናም አሁን ላይ የመንግስት ዋነኛ ትኩረቶች ከህወሓት ጋር የተያያዘ

የሰሜን ኢትዮጵያ ጉዳይ እና ከሱዳን ጋር ያለው የድንበር ውዝግብ ስለመሆናቸውም ነው አምባሳደር ዲና የገለጹት። ከሱዳን ጋር ያለውን ጉዳይ በተመለከተ ኢትዮጵያ በኃይል ተይዘው ብኛል በምትላቸው ስፍራዎች ሱዳን ሰፈራ መጀመሯን ተናግረው ይህ እንደማያዋጣት የኢትዮጵያ መንግስት መግለጹንም አንስተዋል። ሱዳኖች ኢንትራንስጀንሱን ቀጥለው አንዳንድ ቦታ ድልድይ መስራት ጭራሽ ሴትልመንት እንደዚህ አይነት እየሞከሩ ያለበት ሁኔታ ነው ያለው። ይህም በፍጹም አያዋጣችሁም

አስኬዳችሁም እየተባሉ ያለበት ሁኔታ ነው ያለው። ከህወሓት ጋር በተያያዘ ደግሞ ዓለም አቀፉ ማህበረሰብ በህወሓት ላይ ጫና እንዲያሳድርበት የኢትዮጵያ መንግስት እና በውጭና በውስጥ የሚኖሩ ዜጎች እያደረጉ ያለው ጥረት ውጤት ማምጣት ስለመጀመሩ ተናግረዋል። ዓለም አቀፍ ህብረተሰብ ህወሓትን በሚመለከት እስካሁን ምንም አላለም፣ ግን ትላንትና አሜሪካኖች ያሉትን አይታቸዋል። ስደተኞችን ኤርትራ ስደተኞችን መጉዳት ይቁሙ፣ እንደዚህ ማለት ጥሩ ናት። ይችም ትንሽ መክፈት ከጀመሩ ይከፈታል።

ህጻናት ቻይልድ ሶልጀርስ ያሉ እነሱን እየተጠቀሙን አይልንም የሚናገሩ እያን ነው ሆፉሊ አንድ ቀን መናገራቸው አይቀርም ግን እየተገፉ ፕሬር እየጠነከረ የሄደበት ሁኔታ ነው ያለው። በእኛ በኩል ማለት ነው። በተለይ ኢትዮጵያኖቹ ታንክስ ቱ ዘም በውጭ ድምፅ እያሰሙ ያለበት ሁኔታ ነው። ከዚህ ቀደም የህዝብ ፍላጎት እንዳልሆነ ሲያዩት የነበረው ነገር አሁን ከሞላ ጎደል ህዝቡን

ከዳር እስከ ዳር የማንቀሳቀስ ነገር አለ። ብለሲንግ እን ዲስጋይዝ የሚሉትም ይሄን ነው። አንዳንድ የመጥፎ ነገር ተሸፍኖ ይመጣል ጥሩ ነገር በውስጥ።

በሌላ በኩል የህወሀት ቃል አቀባይ ጌታቸው ረዳ ትናንት በትዊተር ገጻቸው ባሰፈሩት ጽሑፍ የተፈጠረውን ችግር በሰላማዊ መንገድ ለመፍታት ህወሀት በውይይት አስፈላጊነት ላይ ባለው አቋሙ ስለመቀጠሉ ገልጸዋል። የፌዴራሉ መንግስት ለውይይት ቸልተኛ ስለመሆኑም የገለጹት አቶ ጌታቸው በትዊተራቸው ዛሬ ባሰፈሩት መልእክት ደግሞ ድርድር ለማድረግ በህወሀት የተቀመጡ ስድስት ቅድመ ሁኔታዎችን ዘርዝረዋል። ከዚሁ ጉዳይ ጋር በተያያዘ በኢትዮጵያ መንግስት በኩል የተሰጠ ምላሽ የለም። ይሁንና አቶ ደመቀ መኮንን

ከዚህ ቀደም በአዲስ አበባ ከሚገኙ ዲፕሎማቶች ጋር በነበራቸው ቆይታ መንግስት የህወሀት የበታች አባላትን ጨምሮ ከተለያዩ የትግራይ ክልል የህብረተሰብ ክፍሎች ጋር የክልሉን ችግር መፍታት በሚቻልበት ጉዳይ ዙሪያ ለመወያየት ፍኖተ ካርታ ስለማዘጋጀቱ መግለጻቸው ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ኢዜማ ከምርጫ ጋር በተያያዘ ለፌዴራሉ ጠቅላይ ፍርድ ቤት ላቀረበው አቤቱታ ምርጫ ቦርድ መልስ እንዲሰጥ ጉዳዩን የተመለከተው ችሎት ትዕዛዝ ሰጠ። ፓርቲው ቀደም ሲል ለቦርዱ ያቀረበው አቤቱታ ምላሽ እንዳላገኘም ገልጿል። መለስካቸው አመሃ ዝርዝሩን ያሰማናል።

የኢትዮጵያ ዜጎች ለማኅበራዊ ፍትሕ ኢዜማ በሰኔ ወር በተካሄደው ምርጫ በ28 የምርጫ ክልሎች ላይ ላቀረበው አቤቱታ የፌዴራሉ ጠቅላይ ፍርድ ቤት የምርጫ ጉዳዮች ሁለተኛ ችሎት የኢትዮጵያ ብሔራዊ ምርጫ ቦርድ መልስ እንዲሰጥ አዘዘ። ፍርድ ቤቱ ትእዛዙን የሰጠው ፓርቲው ሐምሌ 20 ቀን 2013 ዓ ም ያቀረበውን አቤቱታ ከተመለከተ በኋላ እንደሆነና የትእዛዙን ይዘት በዝርዝር ለቪኦኤ ያስረዱት

የዜማ የዲስፕሊንና የሕግ ትርጉም ኮሚቴ ሰብሳቢ አቶ ኢሳያስ መኮንን ናቸው። የፍርድ ቤቱን ይግባኝ ቅሬታችን ምን ነጥቦች እንዳሉት በዝርዝር ካየ በኋላ ለዛሬ ቀጥሮ ነበረ። በቀጠሮው መሰረት ዛሬ ትእዛዝ ጠብቆናል። የተሰጠውን ትእዛዝ ምንድን ነው ያቀረባችሁት ይግባኝ ያስቀረባት፣ ምርጫ ቦርድም መልስ መስጠት አለበት። ስለዚህ መልስ ለመስጠት ለሐምሌ

ሰላሳ ቀን ሁለት ሺ አስራ ሶስት ዓመተ ምህረት ቀጠሮ ተሰጥቶናል። ከዚያ በዘለለ በፍርድ ቤት ውስጥ ትዕዛዝ እንዲቀርብልን የጠየቅነው ሰነዶች ነበሩ። ለምርጫ ቦርድ ቅሬታ ስናቀርብ ያቀረብንበት ሰነዶች ማለት ነው። ቅሬታ ያቀረብንባቸው ሀያ ስምንት ምርጫ ክልሎች ናቸው። ሀያ ስምንት ምርጫ ክልሎች ሰነዶች እንዲቀርቡ ጠይቀን ነበረ። ስለዚህ እነሱ ሰነዶች ምርጫ ቦርድም እንዲያቀርብ ትዕዛዝ ሰጥቶናል ማለት ነው። አቶ ኢሳያስ እንዳስረዱት የፓርቲው ዋና ዋና ቅሬታዎች የተመራጮቹ ፎቶግራፍና ስም በምርጫው ካርድ ላይ አለመጠቃለሉ ሕገወጥ ነው ሲሉ

ይህ በስድስት ምርጫ ክልሎች ላይ ተፈጽሟል ይላሉ። ሌሎችንም ዘርዝረዋል። ምርጫው ሲከፈት ምርጫ ታዛቢዎች ሞሽ በተገኙበት ነው መከፈት ያለብን። ነገር ግን ምርጫ ታዛቢዎቻችን ታስረው አንዳንዶቹም ደግሞ ከምርጫ ጣቢያ እንዳይገቡ ተከልክለው የተለያዩ የተፈጸሙት እንትኖች አሉ። ምርጫው እዛ እንገድ ተካሂዷል ማለት ነው። ይህም ሁለተኛው የቅሬታችን ነጥብ ነው። ሶስተኛ ነጥባችን

በምርጫ ድምፅ አሰጣጥ ሂደቱ ላይ የተፈጠሩ ችግሮች ነበሩ። እነዛን ችግሮች መራጩ ሕዝብ እንዳይመር በተለያዩ ስጠት የተለያዩ ተጽዕኖችን ማድረግ ማዋከብ፣ ምናምን የተለያዩ ነገሮች ተከስተው ነበር። ሶስተኛው ደግሞ ምርጫው ከተጠናቀቀ በኋላ ድምጽ ቆጠራ በሚደረግበት ሰዓት ቆጠራ መደረግ ያለበት የሁሉም ምርጫ ታዛቢዎች በተገኙበት ነው። ነገር ግን ምርጫ ቆጠራ የተደረገባቸው በጣም ብዙ ጣቢያዎች ላይ የምርጫ ታዛቢዎቻችንን

ከምርጫ ጣቢያ በማባረፍ መጀመሪያም እንዳይገቡም በማድረግ እዛ በኋላ የተለያዩ ተጽዕኖችን በማድረግ ምርጫው የእኛ ታዛቢዎች በሌሉበት እንዲቆጠር ተደርጓል። በተለያየ በማሰራራት ተጽዕኖ ፈጥሮ ማለት ነው። እነዚህ እነዚህ ናቸው። ከዛ ውጪ ለምርጫ ቦርድ ቅሬታ አቅርበን ነበር። ቅሬታ ባቀረብነው ነው መሰረት ምርጫ ቦርድ ቅሬታችንን በሚመለከትበት ሰዓት

በተቀመጠው በህጉ አግባ አግባ ቅሬታችንን አልሰማም። ግን ማስረጃ አቅርበን ማስረጃችንን አላየለንም። እነሱ እነሱ ናቸው ዋነኛ ቅሬናችን። አቤቱታ በቀረበባቸው በእነዚህ ሀያ ስምንት የምርጫ ክልሎች እንደገና ምርጫው ቢካሄድ የኢዜማ ተወዳዳሪዎች ተመርጠው በተወካዮች ምክር ቤት መቀመጫ እንደሚያገኙ አቶ ኢሳያስ እምነታቸውን ገልጸዋል። ይሁንና በአጠቃላዩ ሀገር አቀፍ የምርጫ ውጤት ላይ ምንም አይነት ለውጥ እንደማያመጣ አስረድተዋል።

ከኢትዮጵያ ብሔራዊ ምርጫ ቦርድ ጉዳዩን በተመለከተ ምላሽ ለማግኘት በስልክ ተደጋጋሚ ጥሪ ብናደርግም አልተሳካልንም። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፍላችሁን የዛሬ ሐሙስ ዝግጅታችንን ነው። ወደ ተከታዩ ዘገባችን

እናልፋለን። የአማራ ክልል ፕሬዚዳንት አቶ አገኘው ተሻገር በተለያዩ ግንባሮች ህወሓት በአማራ ሕዝብ ላይ ጦርነት መክፈቱን ገልጸው ይህንን በህልውና ላይ የተከፈተውን ጦርነት ለመመከት ለሚካሄደውና የህልውና ዘመቻ በሚለጠሩት ዘመቻ እሁድ ሐምሌ 18 2013 ዓ ም የክተት ጥሪ ማድረጋቸው ይታወሳል። ይህንን ጥሪ ተከትሎም በአማራ ክልል የተለያዩ ከተሞች ከተሞችና በድሬዳዋ አደጋውን ለመከላከል

መካከል ለመዝመት ዝግጁ መሆናቸውን በመግለጽ ነዋሪዎች ሰልፎች ሲያካሂዱ መሰንበታቸውን ገልጸን የሰልፉን ተሳታፊዎች አነጋግረን ዘገባ ማቅረባችን ይታወሳል። በትላንትናው ዕለትም ቁጥራቸው በሺዎች የሚገመት ነዋሪዎች የተሳተፉበት ሰልፍ በባህር ዳር ከተማ መካሄዱን በዘገባችን

አስደምጠናል። የባህር ዳር ተቀዳሚ ከንቲባ ዶክተር ድረስ ሀይሉ በሰልፉ ላይ ባሰሙት ንግግር ዓለም አቀፍ ማህበረሰብ የኢትዮጵያ መንግስት በአሸባሪነት የፈረጀውን ህወሓትን መደገፉን ማቆም አለበት ብለዋል።

በዚህ ጉዳይ ላይ በአሁኑ ሰዓት ትግራይ ክልልን በማስተዳደር ላይ የሚገኘው ህወሓትን ምላሽ እንዳገኘን እንደምናስደምጣችሁ ገልጸን በዛሬ በሂደር አቆይተ ነው የነበረ ሲሆን በስልክ ግንኙነት መቋረጥ ምክንያት በቀጥታ ምላሻቸውን ማግኘት ስላልቻልን የክልሉ መንግስት ተወካይ መሆናቸውን የተናገሩትን አምባሳደር ፍሳህ አስክዶምን ምላሽ ሰጥተዋል። ያነጋገረቻቸው አዳነች ፍሳዬ ናት።

አምባሳደር ፍስሐ አስገዶም በአጠቃላይ በአማራ ክልል ስለሚካሄደው የክተት ዘመቻ ያላቸውን አመለካከት በመግለጽ ይጀምራሉ። አመሰግናለሁ፣ ስታችሁን እድል ምንም አዲስ ነገር የለም። የክልሉ ፕሬዚደንት አቶ አገኘ ተሻገር ክተት ብቻ ሳይሆን የትግራይ ህዝብ የሌሎች ኢትዮጵያኖች ህዝቦች በሙሉ ጠላት ነው፣ አስነዋሪ የሆነ ህዝብ በህዝብ ላይ የሚያነሳሳ በአደባባይ ላይ ተናቅሩ

ኢትዮጵያ ብሔር ብሔረሰቦች ሌሎችም አብሯቸው እንዲሰለፉና የትግራይን ህዝብ እንዲያጠቁ እየተማጸኑ ናቸው። የሚገርመው ይሄ ነው። እነሱ አለን ለሚሉት መሬት እናስመልሰው አለን ለሚሉት ድረስ ሌላ ኢትዮጵያዊ መጠር ደግሞ የሚያፈስበት አገር ተወረረ፣ የኢትዮጵያ ሉዓላዊነት ተደፈረ የሚሉት ምንድን ነው? ትግራይ ኢትዮጵያ አካል አይደለም? እነሱ የሰሩትን ጥፋት ትግራይ ውስጥ የፈጸሙት ግፍ እና በደል

በዓለም አደባባይ እንዳይታወቅ ህዝብን ለማጨራረስ ነው። የሚሳካላቸው አይመስለኝም። አሁን የትግራይ መከላከያ ሰራዊት እኮ በቆፖና ወልዲያ አካባቢ ሲንቀሳቀስ ህዝብ እየጨፈጨፈ አይደለም፣ ሴቶች እየተደፈሩ አይደለም፣ ቤት እየተቃጠለ አይደለም። ከሳቶ ግንባር ላይ የመጣም ያው በተለመደው የትግራይ መከላከያ እስከ ተቻለ ድረስ አስተምሮ በትኖ ሌላው እንዳደረገው

ወደ እርሻውና ወደ ቀየው ይመለሰዋል ብለን ተስፋ ምናደር። የባህር ዳር ተቀዳሚ ከንቲባ ዶክተር ድረሳህሉ በባህር ዳሩ ሰልፍ ላይ ያደረጉትን ንግግር እንስማ። በህወሓት መራሹ የአዲ ዘመን የኢትዮጵያ መንግስት በሰብአዊ መብት አያያዝና ዲሞክራሲ ሲከሰስ እንዳልነበረው ሁሉም ለሽብርተኛ ውለት ለመልቃ ከመሆን ደርሰዋል። ይህ ሰልፍ ሁለት ዋና ዋና መልክ ፖስን እያረገበ ነው

የመጀመሪያው አሸባሪ ውድነን የሁሉም ኢትዮጵያውያን ጠላት መሆኑን አቋማችንን ያሳየንበት ሲሆን ሁለተኛው ደግሞ ለዚህ ሀገር አፍራሽ ቡድን በማወቅ ቢሁን ባለማወቅ ድጋፍ ለሚያደርጉ ሀገሮች ለአሸባሪ ድጋፍ መስጠት አስነዋሪ ተግባር መሆኑን ተገንዝበው እጃቸውን እንዲሰበስቡ ማላቅ መለግ የምናስተላልፍበት ነው። አምባሳደር ፍስሀ ሲጀመር የትግራይ መንግስት

እና መከላከያ ኃይሉ በማንም የውጭ ኃይል ተደግፎ አይደለም። አሁን የደረሰበት ስምንት ወራት ያህል ይህንን ህዝብ ለማጥፋት በር ዘግተው ስልክ አቋርጠው ከዓለም አግለው ህዝቡን ለማጥፋት ያደረጉት ማንንም ልትገመው ማንንም ሀይል ምንም አይነት ድጋፍ ሳይሰጠው መሬት ልሶ የተነሳ ህዝብ ነው እና ሰራዊት ነው። በአሁኑ ሰዓትም የዓለም ህብረተሰብ የሚለው ያለ ትግራይ ላይ ያለው ደባዊ ቀውስ

መፈታት አለበት። የተቸገሩ ሰዎች መረዳት አለባቸው። ጥቃት የደረሰባቸው ፍትህ ማግኘት አለባቸው። ይሄ ማንንም ሰብአዊ ፍጡር የሚለው ነው። የዓለም መንግስታትም እንደዚህ እያሉ ነው። ከዚህ ውጭ ግን የትግራይ ሀይሎችን የትግራይ መንግስትን ደግፎ ተንከባክበው ጦርነቱ ያስኬደ የረዳ አንድም ሀይል የለም። የትግራይ ህዝብ ለራሱ መብት ለሕልውናው ለቤቱ ለቀየው ለተደፈሩት ልጆቹ ለሀብቱ ለቅርሱ ነው የሚታገለው ያለ

ስለዚህ የባህር ዳር ምክትል ከንቲባ የዓለም ህብረተሰብ እነሱ በፈረጁት ልክ ነው የዓለም ህብረተሰብ ትፌልፍን ሽብርተኛ ነው የሚለው በምን ሂሳብ፣ ተቀዳሚው ከንቲባ የህወሀት መራሹ የኢህአደግ መንግስት በሰብአዊ መብት አያያዝና በዲሞክራሲ እጦት ሲከሰስ ነበር ላሉት አምባሳደር ፍሳ ምላሽ አላቸው። ህውሀት ኢትዮጵያን ሲያስተዳድር ከነበሩት አራት ድርጅቶች አንድ ነው። የሚካድ ይካድ አይደለም። ድርጅቱ እንደ ድርጅት በኢትዮጵያ

ሀገሪቱን ወደ ሌላ ደረጃ አድርሷታል። በልማት በመልካም አስተዳደር በዲሞክራሲ የተሟላም ባይሆን ኢትዮጵያ ሌላ ደረጃ ላይ ነበር የአብይ አህመድ አስተዳደር እስኪመጣ ድረስ። ስለዚህ አሁን በየቀኑ የሚመርቁት ያሉ ሜጋ ፕሮጀክቶች በዓለም ደረጃ የሚያስጌዳቸው ያለ በዛን ጊዜ ኢትዮጵያ ያደረሰችበትና ያተረፈችበት ነው። ስለዚህ በሀያ ሰባት አመታት

የመልካም አስተዳደር እጦት አልነበረም አይባልም። ኢህአዴግ ግንባር አባልም ስለነበረ ህዝባዊ ወያነ ሓርነት ትግራይ የድርሻውን ያነሳል። ያመቻቸው ጥሩ ጥሩውን እነሱ እንደሰሩት አድርገው ሲመርቁ፣ የትግራይ መከላከያ የአማራ ህዝብ ለመውቃት አይደለም ሄደው። ያለ አንደኛ ከጦርነቱ በፊት የነበረው የድንበር አረንጭመት በዛው ይቀጥል፣ ችግር ካለ በህግ እንብዛው። ሁለተኛ ከኛ የተወረሩ ንብረቶች ይመለሱልን። እነዚህ ናቸው ጥያቄው።

ከአማራ ህዝብ ጋር ምንም አይነት ችግር የለም። አምባሳደር ፍሰሃ አስገዶም ለሰጡን ማብራሪያ በጣም እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ባለፈው ቅዳሜ

በገዳማይቱ ወይም በገርበ ኢሴ ከተማ የተፈጸመውን ጥቃት ተከትሎ ተዘግቶ የነበረው ከጅቡቲ በደወሌ ወደ ድሬዳዋ የሚወስደው መንገድ ተከፈተ። የባቡር ሀዲዱን ለማስከፈትም ቻይናውያን ኢንጂነሮች ምልከታ እያካሄዱ ናቸው ተብሏል። በገዳማይቱ ወይም በገብረ

በገርበ ኢሳ ጥቃት ወደ መከላከያ ካምፕ ገብተው የተረፉ ስድስት መቶ ዘጠና የከተማዋ ነዋሪዎች ወደ ሚኤሶ ወረዳ ተወስደው መሰረታዊ ድጋፍ እየተደረገላቸው ነው ተብሏል። አዲስ ቸኮል ተጨማሪ ያለው የሲቲ ዞን ምክትል አስተዳዳሪ የሆኑት አቶ አብዲ መሀመድ ለአሜሪካ ድምጽ እንዳስታወቁት በአሁኑ ሰዓት ከድሬዳዋ ጅቡቲ ተሽከርካሪዎች መንቀሳቀስ ጀምረዋል። ባለፈው ያው እዛ ብዙ ዘመድ ያላቸው ሰዎች ስለሞተባቸው

በዛ ሀዘን ምክንያት ያው እነሱም ተነስቶ መንገዱን ዘግተዋል። እኛም የህዝቡን የማሳመን ስራ እየሰራን ነበረ፣ እኛም ያው ፌደራል ፖሊስም እየሰራን ነበረ። ህዝቡን አሳምነን እንግዲህ ማታ መንገዱ ሙሉ ለሙሉ ተከፍቷል። አሁን ከድሬዳዋ ደወሌ ድረስ ተሽከርካሪዎች በነዛ ልፈ ክፍት ነው ይቀሳቀሳሉ መኪኖች

መኪናች የተንቀሳቀሱ ነው። አዎ ከፍተናል፣ ማታ ከፍተናል ሙሉ በሙሉ የጅቡቲ ድሬዳዋ መንገድ። ከጅቡቲ ወደ አዲስ አበባ ከተዘረጉ ሁለት መንገዶች አንዱ ሲሆን የሀገሪቱን ወጭና ገቢ ንግድ ከጅቡቲ ወደ አዲስ አበባ በዋናነት የሚያስተናግደው ግን ከጅቡቲ በጋላፊ ወደ ዋሽ የሚሄደው መንገድ ነው። በሰሞኑ ግጭት ተዘግቶ የነበረው ግን ከጅቡቲ በደወላይ ወደ ድሬዳዋ የሚያልፈው መንገድ ነው። አንዳንድ አሽከርካሪዎች ግን ወደ ጅቡቲ በሚጓዙበት ወቅት በድሬዳዋ የሚያልፈውን ይህኛውን መንገድ እንደሚመርጡ ይናገራሉ። ከአዲስ አበባ በድሬዳዋ ጅቡቲ የተዘረገው የኢትዮ ጅቡቲ ምድር ባቡርም ስራውን ለመቀጠል ቻይናውያን ባለሙያዎች በሀዲዱ ላይ

ማስቀኘት እያደረጉ መሆናቸውንም አቶ አብዲ ገልጸውልናል። ባለፈው የተፈጠረው ችግር ሄደን አረጋጋን። ፌዴራል ፖሊስም መጣ፣ ባቡሩን አስከሄድ ነው። ከዛ በኋላ ባቡርም አልመጣም ነበረ። ዛሬ ጠዋት ቻይኖቹ መጡ። ቻይኖቹ ከመጡ በኋላ አዩት። ድልድዩ ምናምን ሰላም ነው። በቃ ከአሁን በኋላ ሀዲዱም ሰላም ነው። ባቡር ይሄዳል።

መንገድ አልጀመረም ግን፣ መንገዱ ግን ከሁን በኋላ ክፍት ነው። አልጀመረም ክፍት ነው። ቻይኖቹም ሄደው አይቷል። ሀዲዱ ተፈቷል እየተባለ ሲነገር የነበረው ስህተት ነው ያሉት አቶ አብዲ መንገዱን የዘጉት ወጣቶች በወቅቱ የሟቾች አስከሬን እንዲሰጣቸውና አጥፊዎች ለሕግ እንዲቀርቡ ከመጠየቅ ያለፈ የተለየ የጸረ ልማት አጀንዳ የላቸውም ብለዋል።

በሌላ በኩል በገርበይሴ ወይም ገዳማዊቱ ጥቃት በተፈጸመበት ወቅት መከላከያ ካምፑስ ገብቶ የነበሩ ስድስት መቶ ዘጠና የከተማ ነዋሪዎችና ሌሎችም የሸሹ ሰዎች ወደ ሚሶ ወረዳ ተወስደው አስፈላጊው ሰብአዊ ድጋፍ እየተደረገላቸው መሆኑን የሲቲ ዞን የፖለቲካ ዘርፍ ኃላፊ አቶ ሙስጠፋ አብዲን ለቪኦኤ በሰጡት ቃል ገልጸዋል። በአይሶ ወረዳ ሙሉ ከተማ ምትባል

ነው የምንገኘው። እሷ ስደተኛ እዚህ በሙሉ ነው የወጡት። አሁንም እየተጨመሩ ነው ስደተኛው በየጊዜ እየመጡ ከሸሽተው የወጡትም እዚህ ስደተኛ የሚገኙት ወላጅ አልባ እናቱ እና አባቱ የተገደለ ልጆች አሉ። አንዳንዱ አባቱ እናቱ የተገደለ፣ አንዳንዱ አባቱ የተገደለ። ፕሳይኮሎጂካሊ መጀመሪያ እነሱን አረጋግጠን እያስቆምን ነው። ሁለተኛ የቻልነውና ክልሉና ከዞኑ የወጣ አንዳንድ

ድርሻ ምንሰጠው ማለት ሩዝ ስኳር፣ ምንረዳው ሁሉ የሚቻለው በሙሉ እየተሰጠ ነው የሚገኘው። ባሉ ሰአት ማለት እንደ አቶ ሙስጠፋ በዞንና በክልል ደረጃ እርዳታ የማሰባሰብ ስራ እየተሰራ ሲሆን የክልሉ አደጋ መከላከልና ዝግጁነት ኮሚሽንም ሶስት ተሳቢ ምግብና ስኳር ለተፈናቃዮች ማድረሱን ተናግረዋል። በሁለት ሰባት ዓ ምት ወደ አፋር ክልል የተካለሉትና አብዛኛው ነዋሪያቸው ሶማሌ በሆኑ ሶስቱ አወዛጋቢ ቀበሌዎች የተነሳ የአፋርና ሶማሌ ክልሎች በተደጋጋሚ ግጭቶች ውስጥ እየገቡ ነዋሪዎች ለጥቃት ሲጋለጡ መቆየታቸው ይታወሳል። በተመሳሳይ አዳይ

በተባለች ቀበሌም ከጥቂት ወራት በፊት ተመሳሳይ ጥቃት ተፈጽሞ ወደ ሶስቱ አወዛጋቢ ቀበሌዎች አፋር የሚሆኑ የሶማሌ ታጣቂዎች እንዳይገቡ የቀበሌዎችን ጸጥታም የፌዴራል መንግስት እንዲጠብቅ ስምምነት ተደርሶ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ።

በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው። እየተከታተላችሁ

ያላችሁት ስርጭታችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶቶር ዶት ሞቢ ላይ ማግኘት ትችላላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 943 ላይ የምንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ እያስተናገድኳችሁ ያለሁት ጽዮን ግርማንኝ፣ የዕለቱ ተኛ አዘጋጅ አሉላ ከበደ ነው። አሁን ከኦሎምፒክ መንደር ሀብታሙ ስዩም አጠር ያለ ዘገባ ያሰማናል።

አመሰግናለሁ፣ ቆንጂት። በጃፓን ቶኪዮ የዓለም ትልቁ የስፖርት ክንውን ኦሎምፒክ ዛሬም ቀጥሏል። አፍሪካውያኑ ሀገራት አይቮሪ ኮስትና ግብፅ በእግር ኳሱ ዘርፍ ለሩብ ፍጻሜ ማለፋቸውን አረጋግጠዋል። በምድብ ዲ የተደለደለችው አይቮሪ ኮስት በቀደመው ጨዋታ ሳውዲ አረቢያን ሁለት ለአንድ ረታ ከጀርመን ጋር የነበራትን ጨዋታ ደግሞ አንድ ለአንድ አቻ አጠናቃ ወደ ሩብ ፍጻሜ አልፋለች።

በተመሳሳይ በምድብ ሲ የተደለደለችው ግብጽ አውስትራሊያን ሁለት ለዜሮ ካሸንፈች በኋላ ከስፔን ጋር ወደ ሩብ ፍጻሜ ያልፋለች። አፍሪካን የወክለው ሌላኛው ቡድን የደቡብ አፍሪካ ብሔራዊ ቡድን ነበረ። ሦስት ተከታታይ ጨዋታዎችን በሽንፈት በማጠናቀቁ ከውድድሩ ተሰናብተዋል።

በጂምናስቲክ ስፖርት ዘርፍ ትልቅ ስም ያላት ሲሞን ቤልስ ለአእምሮው ጤና ቅድሚያ በመስጠት ውድድሩን ካቋረጠች ወዲህ ለመጀመሪያ ጊዜ የዩናይትድ ስቴትስ የጂምናስቲክ ቡድን በሱኒ ሊ አማካኝነት የወርቅ ሜዳሊያ አግኝተዋል። የ18 ዓመቷ ሱኒ ሊ ድል አጣብቂኝ ውስጥ ለቆየው ቡድን ዳግም አሸናፊነትን መንፈስ እንደመለሰም እየተነገረ ነው። ቀደም ብሎ በተደረገው የቡድን ጂምናስቲክ ውድድር የራሽያ ኦሎምፒክ ኮሚቴ ባለድል መሆኑ ይታወሳል። ሱኒሊን ተከትሎ የብራዚሏ ሬቤካ አንድራድ እና የራሽያ ኦሎምፒክ ኮሚቴ

ሴቲዋ አንጀሊና ሜሊንኮቭ የብርና ነሐስ ሜዳሊያዎች አሸናፊ ሆነዋል። በየደቂቃው የሚለዋወጠውን የሜዳሊያ ሰንጠረዥ ስለተቆጣጠሩት ሀገራት ጥቂት እንበል። ይህ ዘገባ በተጠናቀረበት ሰዓት በአጠቃላይ የሜዳሊያ ብዛት እየመራች ያለችው ሀገር ዩናይትድ ስቴትስ ናት፣ በ14 የወርቅ፣ በ14 የብርና በ10 የነሐስ ሜዳሊያዎች በአጠቃላይ በ38 ሜዳሊያዎች

ቻይና በ15 የወርቅ በሰባት 7 የብር ና በ9 ነሐስ በአጠቃላይ በ31 ሜዳሊያዎች በሁለተኛ ደረጃ ላይ ትገኛለች። የሩሲያ ኦሎምፒክ ኮሚቴ በ8 የወርቅ በ11 የብርና በ9 ነሐስ ሜዳሊያዎች በአጠቃላይ በ28 ሜዳሊያዎች በሶስተኛ ደረጃ ላይ ይገኛል። ኢትዮጵያ ኦሎምፒክ ቡድን የአትሌቲክስ ተወዳዳሪዎች ከዛሬ ጀምሮ የማጣሪያና ዋና ውድድሮቻቸውን ያከናውናሉ። በዛሬው ዕለት በሴቶች 800 ሜትር የማጣሪያ ውድድር የወርቅ ውሃ ጌታቸው ትፎካክራለች። ከዚህ በተጨማሪ በወንዶች 3000 ሜትር መሰናክል ሩጫ ውድድር ማጣሪያ ደግሞ

ለመቻ ግርማ ወደ ቀጣዩ ዙር ለማለፍ ዛሬ ምሽት ይወዳደራል። በነገ ሁለት ደግሞ በጉጉት የሚጠበቀው የወንዶች 10 ሺህ ሜትር ውድድር ይደረጋል። ኢትዮጵያውያኑ ዮሚፍ ቀጀልቻ፣ ሰለሞን ባረጋ እና ባህሩ አረጋዊ የኢትዮጵያን ስም በሜዳሊያ ሰንጠረዥ ለማስፈር ይፋለማሉ ተብሎ ይጠበቃል። ኤርትራዊው አሮን ክፍሌ፣ ኬንያውያኑ ዊልዶን ላንጋት፣ ሮጀርስ ካሞዊ እንዲሁም ሮኔክስ ኬፕሮፕ የጋለ ፉክክር ያደርጋሉ ተብሎም ይጠበቃል።

ሀብታሙ ስዩም እናመሰግናለን። ቀደም ሲል እንደነገርኳችሁ ኳችሁ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ሀብታሙ ቆንጅት አመሰግናለሁ ያለው በዜና ውስጥ ተካቶ የነበረውን ዘገባ ስላስደመጥናችሁ ነው። ለተፈጠረው ስህተት ይቅርታ እንጠይቃለን። አሁን ባህልና ማህበረሰብ

ሳምንት መጀመሪያ ላይ የጎንደር ዩኒቨርሲቲ የቲያትር ጥበባት ክፍል ዘመናዊ ቲያትር በኢትዮጵያ የተጀመረበትን መቶኛ ዓመት በማሰብ ለሁለት ቀናት የቆየ መርሃ ግብር አካሂዷል። በመርሃ ግብሩ ላይ የወልቂጤ ዩኒቨርሲቲ፣ ደብረ ማርቆስና የወሎ ዩኒቨርሲቲ የቲያትር ጥበብ ክፍሎችም የተሳተፉ ሲሆን የኢትዮጵያ ዘመናዊ ቲያትር ጅማሮን አስታኮ በመላው ሀገሪቱ የቲያትር ጥበብ እንዲነቃቃና እንዲያድግ እየተንቀሳቀሰ የሚገኘው ስለ ቲያትር

ቡድን አባላትም በቦታው ተገኝተው ውይይቱን

ተካፍለዋል። የጎንደር ዩኒቨርሲቲ የቲያትር ጥበባት የአራተኛ ዓመት ተማሪዎችም ካሊጉላ የተሰኘውን ታላቅ ተውኔት ተጫውተዋል። ተማሪዎቹ ይህንን መሰል መርሃ ግብሮች ስላላቸው ፋይዳና እየተቀዛቀዘ ነው የሚባለውን የቲያትር ጥበብ እንዴት ማሳደግ እንደሚቻል ከአሜሪካ ድምጽ ጋር በነበራቸው ቆይታ አካፍለዋል። ኤደን ገረመው ወጣቶቹን እና በጎንደር ዩኒቨርሲቲ የቲያትር ጥበብ ክፍል ኃላፊ ከሆኑት ከአቶ አንተነህ ወርቅነህ ጋር ቆይታ

አድርጋ ያሰናዳችውን ዘገባ ቀጥሎ እናስደምጣችኋለን። በኢትዮጵያ ዘመናዊ ቲያትር ከተጀመረ መቶ ዓመት ቢሞላውም አሁን ላይ ግን በተጀመረበት ፍጥነት እየተጓዘ አይደለም፣ ተቀዛቅዟል፣ ዘርፉ መነቃቃት አለበት ያሉ ባለሙያዎች

ከካቲት 2013 ዓ ም ጀምሮ ስለ ቲያትር የተሰኘ ቡድን በመመስረት በይፋ የተለያዩ እንቅስቃሴዎችን እያደረጉ ይገኛሉ። ከሰሞኑም በጎንደር ዩኒቨርሲቲ የቲያትር ጥበባት ማዕከል ባዘጋጀው የሁለት ቀናት የውይይት መርሃ ግብር ላይ ተሳታፊዎች ነበሩ። ስለ ቲያትር ያገባኛል የሚል ሁሉ እንዲሳተፉበት የጎንደር ዩኒቨርሲቲ ባዘጋጀው በዚህ መርሃ ግብር ላይ ውይይቶች፣ ጥናታዊ ጽሁፎች እና ካሊጉላ የተሰኘ በሮም ንጉስ ላይ የሚያጠነጥን ዓለም አቀፍ ቲያትር ቀርቧል።

በቲያትሩ ላይ በትወናና በፕሮዳክሽን ስራ አስኪያጅ በመሆን እንዲሁም በምርሃ ግብሩም ላይ የተሳተፈችው የአራተኛ አመት እጩ ተመራቂ ተማሪ ስንዱ ወንድሙ በዚህ መርሃ ግብር ላይ የተለያዩ ዩኒቨርሲቲዎች መሳተፋቸው የሚማሩበትን ትምህርት ተግባራዊ በማድረጉ ረገድ እንደሚረዳ ትገልጻለች። በእርግጥ ያው ከቲዎሪው ባለፈ ትምህርቱን ወደ ፕራክቲካሉ ስንገባ እኛ ምን አይነት ሮሎች መወጣት እንዳለብን

ተማሪዎቹ የትምህርት ቤት መምህራን ከሚሰጧቸው ጥቅም በዘላላ ውጭ ላይ ያሉ የሌሎች ዩኒቨርስቲ መምህራን መጥተው ለእኛ የሚሰጡት የልምድ ልውውጥ ነገ ላይ ቲያትሩን ከቲዮሪ ባለፈው ወደ ተግባር ለምንለውጥበት ጊዜ በጣም ለእኛ ጠቃሚ ነው። የተለያየ ሀሳቦችን ፈጥናል። ቲዮሪውን ጠልቀን ካየንበት በተጨማሪ ተግባር ላይ እንዴት ማዋል እንዳለብን እነሱ ካላቸው ልምድ አንጻር፣ ከኛ ትላልቆች ናቸው የመጡት

በልምድም ሆነ በእድሜም አንጋፋ ሰዎች ነበር የመጡት እና ለእኛ የተሻለ ልምድን ወስደን ከነሱ እና ጥሩ የሆነ ተሳፎ እንዲኖረን ለማድረግ እና በዛ የተነሳ በጣም ብዙ ልምዶች እንዳለን ጥሩ ነው። ብቻ ለእኛ በጣም ጥሩ ነው።

በመርሃ ግብሩ ላይ በታየው የካሊጉሊያ ቲያትር ላይ በተውኔት እንዲሁም በምክትል ዳይሬክተርነት የተካፈለው እጩ ተመራቂ ሙሉ ቀን ቢፍቱ መርሃ ግብሩን እንዲህ ይገልጸዋል። ስለ ቲያትር የተሰኘው ሰሞኑ እዚህ ጎንደር ዩኒቨርሲቲ ቲያትር ጥበባት ትምህርት ክፍል ያዘጋጀው ፎረም ነበር። ይህ ፎረም ብዙ ነገሮችን አንስቷል። አርቲስቶች ከአዲስ አበባ አርቲስቶች መጥተዋል። እነ አብዱል ከሪም የሀገር ፍቅር ቲያትር አላፊ

እንዲሁም ዲኒያሞ የመሳሰሉ አርቲስቶች መጥተው ነበር እና እንዲሁም በተለያዩ ዩኒቨርሲቲዎች የቲያትር ትምህርት ክፍል አላፊ የሆኑ የደብረ ማርቆስ፣ የወልቂጤ እንዲሁም የወሎ ዩኒቨርሲቲ እና የጎንደር ዩኒቨርሲቲ ራሳቸው አዘጋጆቹ ማለት ነው በተሰበሰቡበት ሌሎች ብዙ ተማሪዎች በተሰበሰቡበት ይህንን ፕሮግራም ተካሂዷል ማለት ነው።

የዚህ ፕሮግራም ዋናው ዓላማ እማወትና እንዳየውት ከሆነ ቲያትርን እንዴት መቀጠል መቻል አለበት፣ የቲያትር እንቅስቃሴ እንዴት መሆን መቻል አለበት? ይህንን ወይም ደግሞ ቀዘቀዘ የሚባለው የቲያትር እንቅስቃሴ በምን መልኩ ማስቀጠል እንችላለን? እንዴት ነው ሞቅ ማድረግ የሚቻለው? ከሚዲያ ጋር እንዴት ማገናኘት እንችላለን የሚለው ሀሳብ ላይ ያጠነጠነ ነበር። ስለዚህ ያቀዘቀዘው ነገር ምንድን ነው? ወይም ደግሞ ለምን ቀዘቀዘ? እንደዚህ እንዲቀዘቅዝ ያደረጉት ነገሮች ምንድን ናቸው?

ከዛ በኋላ ደግሞ የመፍትሄ ሀሳብም አንስተው ጭምር ተወያይተውበታል ማለት ነው። ምን ብናደርግ ይሻላል መፍትሄው ምንድን ነው የሚለውን ጭምር ለሶስት ቀን የሚያክል እዚህ ጎንደር ዩኒቨርሲቲ ዋይት ሀውስ አዳራሽ ውስጥ ተገናኝተው መክረውበታል። በስተ መጨረሻም የመድረክ መብጃቸው ወይም ደግሞ የውይይታቸው የሶስት ቀን ውይይታቸው መዝጊያ ካሊጉላን አድርገው አቅርበንላቸዋል ማለት ነው።

እንግዲህ ይህንን ይመስል የጎንደር ዩኒቨርሲቲ የቲያትር ጥበብ ክፍል ኃላፊ የሆኑት አቶ አንተነህ ወርቅነህ ቲያትር የተዳከመባቸውን ምክንያቶች ለማወቅ ቲያትር ጠነከረ፣ አደገ ሲባል ምን እንደሚሆን መረዳት ያስፈልጋል የሚሉ ሲሆን የቲያትር ጥበብ የትምህርት ክፍሎች የተደራጁ መሆን እንዳለባቸው፣ እንዲሁም ቲያትሮች ደግሞ ዘመኑን የያጁና ዘመናዊ ቴክኖሎጂን የሚጠቀሙ መሆን ያሻቸዋል ይላሉ። ቲያትር ተዳከመ ብዬ ነው ማስበው ስክሪፕት ራይተሮች ጽሁፍ ማዝ

ግርግዳ ላይ ብቻ ቲያትር የምታፈሪበት ጊዜ ላይ አክልም ያለ ተጨማሪም ያስፈልጋል ቴክኖሎጂ ያስፈልግታል። አቶ አንተነህ በተጨማሪም ይህን መሰል ውይይቶችና የትስስር መድረኮች ትልቅ ሚና አላቸው ይላሉ። ዩኒቨርስቲዎች ቲያትርን ይሰራሉ። ቢያንስ በአንድ አካደሚ ከለምር አራት ቲያትሮች ይሰራል። ስ ያትር ይሰራል። ቲያትር ፎር ዲቨሎፕመንት ይሰራል። እንደዚህም ደግሞ የክሱታዊ ድራሞች ይሰራሉ። የተማሪዎች መመረጫ እንደ ካልዩ ላይ መሰለኝ ደግሞ

ግራንድ ፕሮዳክሽኖች ይሰራሉ። ስለዚህ እነዚህ ፕሮዳክሽኖች ለመስራት ተማሪ ከሶስት ሰራት ድረስ ነገዘታ የተማሪ አቅም በዛ የሚወጣው የበጀት በዛ የሚወጣው ጊዜ በዛ የሚወጣው የሰው ኃይል አንድ ሪፖርት ማሟያ ተብሎ አንድ ቦታ ላይ ለአንድ ሰት ይቀራል። አንድ ሰት ተዘግቶት ይሄ ከሚሆን ግን ተቋማት ጋር ትስስር ካለ ለምሳሌ ጎንደር ዩኒቨርሲቲ የተሰራው ሲያስር ሄዶ ወንደ ዩኒቨርሲቲ ይሰራል። መቀር ዩኒቨርሲቲ ይሰራል። ጅማ ዩኒቨርሲቲ ይሰራል። ምክንያቱም ባለው የተቋማት ተሰብሰብ መሰረት

የፌዴራል ተቋሞች ናቸው ዩኒቨርስቲዎቹ። አንድ ዩኒቨርሲቲ ላይ የተሰራ ቲያትር ሌላ ቦታ ላይ ሰርት ቢያን ሮቴት የማድረግ እንትኖች ይወጣል ማለት ነው። ይሄ በዚህ አንጻር ቲያትሮች ከማስፋፋት ቲያትሮች ከማሰራት፣ እንደዚሁ ስክሪፕት ራይተሮችን ከማበረታታት አንጻር ዳይሬክተሮችን ደግሞ የበለጠ ዳይሬክት እንዲጠሩ ከማድረግ አንጻር ከማበረታታት አንጻር ያለ ሚና በጣም የጎላ ነው። ከዛ ባሻገር ደግሞ የዩኒቨርሲቲ ሀይ ኦፊሻሎች በተዘዋወረ ቁጥር የማየት እድላቸው የመስፋት እድላቸው

ለቲያትር በጀት ከመልቀጥ ጀምሮ ከፍ የሆነ ሚናዎች ይኖሩታል። በተጨማሪም የቲያትር ጥበብን ለማራመድ በዩኒቨርሲቲዎችና የተቋማት ትስስር ላይ መሰራት እንዳለበትም አሳስበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።

የዛሬ ምሽት የባህልና ማህበረሰብ ዘገባችንን ነበር ያስደመጥናችሁ። ወደ ተከታዩ ዘገባ ስንወስዳችሁ ደግሞ ሳይንስና ቴክኖሎጂ። በዩናይትድ ስቴትስ ጠጥቶ በመንዳት ምክንያት ብቻ በየዓመቱ የ10 ሺህ ሰው ህይወት ይቀጠፋል። ይህንን ለመከላከል ታዲያ መኪናዎች ላይ የሚገጠም አዲስ የደህንነት መሳሪያ

ተገኝቷል። ቴክኖሎጂው በብዛት ተመርቶ ለገበያ ሲቀርብ በተለይ ጠጥቶ በመንዳት አደጋ ምክንያት በየዓመቱ በሺዎች የሚቆጠሩ ሰዎች ለሞት በሚዳረጉባት ኢትዮጵያም የብዙ ንጹሐንን ሕይወት የሚያተርፍ ሊሆን ይችላል። የአሜሪካ ድምጽ ዘጋቢ ጁሊ ታቦህ ያደረሰችንን አዲሱን ቴክኖሎጂ የሚያስቃኝ ዘገባ ስመኝሽ የቆየ ታቀርበዋለች። ሰዎች ከመኪና ፊት ለፊት ሲቀመጡ ብዙም አይጨነቁም። ሞተር ያበራሉ

ከዛ መኪናቸውን ያሽከረክራሉ። ከዚህ በኋላ ግን ጠጥተው ለሚነዱ ሰዎች ይህ ቀላል አይሆንም። ለመኪናዎች አዲስ ግኝት የሆነው የደህንነት መጠበቂያ ትንፋሽን በመለካት መኪናውን በሚያሽከረክረው ሰው ውስጥ ያለውን የአልኮል መጠን ማወቅ ይችላል። በህግ ከተፈቀደው መጠን በላይ ከሆነ መኪናው አይንቀሳቀስም። የትንፋሽ መለኪያው ከመኪናው የተለያዩ ክፍሎች ጋር ተያይዞ የተገጠመ ሲሆን የአሽከርካሪውን ትንፋሽ የመሳብ አቅም አለው።

ይህ አዲስ የደህንነት ገጽታ የሚሰራው ታዲያ ኢንፍራሬድ የተሰኘ የኤሌክትሮማግኔቲክ ጨረርን በመጠቀም ሲሆን ከአሽከርካሪው ትንፋሽ ውስጥ የሚወጣውን የአልኮልና የካርቦን ዳይኦክሳይድ ድብልቅ መጠን ይለካል። አዲሱ ግኝት ከትንፋሽ በተጨማሪም የመንካት የስሜት ህዋስን ማንበብ ይችላል። ይህ ደግሞ የሚሰራው አሽከርካሪው ሞተሩን ሲያስነሳ ወይም መሪውን ሲያንቀሳቅስ ሲሆን በውስጥ የተገጠሙት መለኪያዎች በአሽከርካሪው ጣቶች በኩል የሚያበራ ጨረር በመልቀቅ ከቆዳ ስር ያለውን

የአልኮል መጠጥ ይለካል። ለአሽከርካሪዎች ደህንነት የአልኮል መጠጥ መለኪያ የተሰኘውና በአብዛኞቹ የመኪና አምራቾች ድጋፍ የተደረገለት ይህ ፕሮግራም በዩናይትድ ስቴትስ ውስጥ በየአመቱ ጠጥቶ በመንዳት ምክንያት የሚጠፋውን ከአስር ሺህ በላይ ሞት ለመቀነስ ያለመ እንደሆነ የፕሮግራሙ የጋራ መስራችና የመኪና አምራቾች ለትራፊክ ጥምረት ደህንነት የተሰኘው ድርጅት ፕሬዚዳንት የሆኑት ሮበርት ስትራስቡርግ ከአሜሪካ ድምጽ ጋር በስካይፕ ባደረጉት ቆይታ አስረድተዋል።

የዚህ መርሃ ግብር ዋነኛ ዓላማ በከፍተኛ ሁኔታ ልገታ የሚችለውን የህይወት መጥፋት ለማስቆምና ከሱም ጋር ተያይዞ የሚመጣውን ታላቅ የቤተሰብ ሐዘን ለማስቀረት ነው። የትንፋሽ መለኪያውን መሳሪያ በመሞከርና ከተጠቃሚዎች ምላሽ በማግኘት የቨርጂኒያ ክፍለ ግዛት የመጀመሪያው ሆኗል። ውጤቱ ምን እንደሚመስል ለማወቅም የግዛቱ የሞተር አሽከርካሪዎች መስሪያ ቤት ረዳት ኮሚሽነር የሆኑትን

When we as a team looked at the technology, it became very clear to me that this technology had the

የመስሪያ ቤታችን ቡድን ቴክኖሎጂውን ሲያገኝ ልክ ለድህንነት እንደምናደርገው የመቀመጫ ቀበቶ አይነት ለውጥ ማምጣት የሚችል ቴክኖሎጂ እንደሆነ ወዲያውኑ የታየኝ። እኔ አንድ ልጅ አለኝ፣ በቃ አንድ እሱ ብቻ እና እሱ ወደፊት የሚኖርበት ዓለም ጠጥቶ ማሽከርከር የሌለበት ሊሆን እንደሚችል ተስፋ እንዳደርግ አድርጎኛል። ይህ አይነቱ ተስፋ ነው አጥኞቹን አዲሱን ቴክኖሎጂ ወደ ገበያ እንዲያወጡ የሚያበረታታቸው። ቴክኖሎጂው በብዛት ተመርቶ ለዓለም ገበያ ሲቀርብ በተለይ ጠጥቶ በመንዳት አደጋ ምክንያት በየዓመቱ

በሺዎች የሚቆጠሩ ሰዎች ለሞት ለሚዳረጉባት ኢትዮጵያም የብዙ ንጹሐንን ሕይወት የሚያተርፍ ሊሆን ይችላል። የዓለም ጤና ድርጅት ስሌት መረጃ እንደሚያመለክተው በመኪና አደጋ ብዛትና በተጎጂዎች ቁጥር ብዛት ኢትዮጵያ በዓለም አስረኛውን ደረጃ ይዛለች። በጁሊ ታቦ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ወደ ተከታዩ ዘገባ እንውሰዳችሁ።

አምቦ ደርሰናል። ዘወትር ምሽት ላይ የህዝብ መጓጓዣ አገልግሎት ባለመኖሩ ለከፍተኛ እንግልት ተዳርገናል ሲሉ አንዳንድ የአምቦና ነቀምቴ ከተማ ነዋሪዎች ተናገሩ። ጉዳዩን የሚመለከታቸውን ኃላፊዎች ያነጋገረው ናኮር መልካ ተጨማሪውን ዘገባ ያሰማናል። ዘወትር ምሽት ከአንድ ሰዓት በኋላ በአምቦ ከተማ ለህብረተሰቡ የመጓጓዣ አገልግሎት የሚሰጡ ባለሶስት እግር ተሽከርካሪዎች ማለትም

ባጃጆች ወደየማደሪያቸው ሲሽቀዳደሙ ማየት የተለመደ ሆኗል። ለዚህም ምክንያቱን ያስረዳው በደህንነት ስጋት ምክንያት ስሜን አልገልጽም ያለው አንድ የአምቦ ከተማ የባጃጅ አሽከርካሪ ነው። እኔ የአምቦ ከተማ ባጃጅ ሹፌር በጊዜ መግባት ከጀመርን አንድ ስድስት ወር ርተናት በሰላም ጸጥታ ምናምን ነገር ብሎ በዛ ሲውርድ ስንቆይ አንዳንዴ ትራፊኮችን ያዙት አርገ ይፈቱብናል። አንዳንዴ ደግሞ ፖሊሶችን ይዘው ይመጡብናል ምናምን

ይህ ሁኔታ ከምርጫውን በኋላ ያለመሻሻሉንና በዚህም ሳቢያ ህብረተሰቡ ላይ ደረሰ ስላለው እንግልት እንዲህ ይገልጻል። ምርጫ ተብለት ነበር። ምርጫ ካለፈ በኋላም ያው ድንበዘም ሁሉም ነገር እየቀጠረበት ነው። እኛ ምንም የምናውቀ ነገር የለም። ህብረተሰቡ ላይ በጣም ትልቅ ጫና እየፈጠራለ። በጣም ደስ ማለት ነው። እኛ ሁላ በአንድ ሰዓት ላይ በቃ በጣም ትልቅ ስራ ይጠራል

ህብረተሰቡ እነሱ ላይም ብዙ ጫና በሽተኛ እንኳን ወይዘሪት ሜራ ናይሉ የተባሉ አንዲት የአምቦ ነዋሪም ከምሽቱ አንድ ሰዓት ከሰላሳ በኋላ የትራንስፖርት አገልግሎት ያለመኖር በቤተሰባቸው ላይ ስላመጣው ችግር እንዲህ ይገልጻሉ።

የባጀት ትራንስፖርት ከአንድ ሰዓት በኋላ ከምሽቱ አንድ ሰዓት በኋላ የለም። ባለፈው ጊዜ ከቤተሰብ ውስጥ የታመመ ጊዜ ነበረ። በዛን ሰዓት ለፊት አራፈን ነበር። እንደ አጋጣሚ የነበረው ማንኛውም ባጃጅ የለም። ከጎረቤት እንኳን በምንጠይቅባቸው ሰዓት ማንኛውን ትራንስፖርት እንደማያስገዱ እና ከሰጡ ደግሞ ከተያዙ እንደሚቀጡ የነበሩ፣ ይህ ደግሞ በጣም እንግልት እና ችግር ፈጥሮብናል እና በሚመለከተው አካል ችግሩ ቢቀረፍልን

የአምቦ ከተማ ትራንስፖርት ባለስልጣን ጽሕፈት ቤት ኃላፊ አቶ ቦጃወልደ ሚካኤል በበኩላቸው ለችግሩ መንስኤ ያሉትን እንዲህ ይገልጻሉ። የባጃጅ አገልግሎት ከምሽት በኋላ እንዲቆም ስንወስን የህብረተሰቡን ሰላም ግንዛቤ ውስጥ በማስገባት ነበር። በማታ የሚደረግ የባጃጅ አገልግሎት ከመቆሙ በፊት ባጃጅ ውስጥ የተለያዩ ወንጀሎች ሲፈጸሙ ነበር።

ከሰው ገንዘብ ወስዶ ማምለጥ፣ ጉዳት ማድረስ እና የማሸማቀቅ ድርጊቶች ሲደረጉ እንደነበር በምርመራ ተረጋግጧል። በአንዳንድ ባጃጆች ውስጥ ደግሞ ህገወጥ የሆኑ የጦር መሳሪያዎችም ሲያዙ ነበር። ከዚህ የተነሳ ነበር በጸጥታ በኩል ከአንድ ሰዓት ተኩል በኋላ ባጃጆች እንዳይንቀሳቀሱ አቅጣጫ የተቀመጠው ብለዋል።

ችግሩን ለመቅረፍ እየተሰራ ነው ያሉትንም አቶ ቦጃ አብራርተዋል። አሁን ለእያንዳንዱ የባጃጅ አገልግሎት ማህበራት አቅጣጫ ሰጥተን የሚለየው ኮድ ተለይቶ ከአጭር ጊዜ በኋላ ወደ መደበኛ ስራቸው ተመልሰው ከምሽቱ እስከ ሶስት ሰዓት እስከ አራት ሰዓት አገልግሎት እንዲሰጡ ከጸጥታ ምክር ቤት ጋር ተነጋግረናል።

ሁሉም ማህበራት እስከሚቀጥለው ሳምንት ሰኞ አዲሱን የመለያ ቁጥር ከለጠፉ አገልግሎቱን በማስጀመር የባጃጅ ሾፌሮች እና የሕብረተሰቡን ጥያቄ እንመልሳለን ብለን እናስባለን ብለዋል። በተመሳሳይ ሁኔታ በነቀምቴ ከተማም ከምሽቱ አንድ ሰዓት በኋላ የመጓጓዣ አገልግሎት ችግር መኖሩን የተናገሩት አቶ ወየሳ ገዛኝ የተባሉ የአካባቢው ነዋሪ በበኩላቸው በዚሁ ሳቢያ ተፈጠረ ስላሉ ችግር ያስረዳሉ።

ትራንስፖርት እንደልባ እናገኝ ከአንድ ሰዓት በኋላ ባጃጆች ይቆማሉ። ማንኛውም ትራንስፖርትና ከተማ ውስጥ የሚንቀሳቀሱት ይቆማሉ። እስከ ሁለት ሰዓት እስከ ሶስት ሰዓት እየተሰራ ያለው አስራ ሁለት ተኩል አካባቢ ነው። ዘግተን የሚንገባው መንግስት አካላቶች ናቸው የሚከለክሉት። ማንኛውም ሰው ታመዘን በማንኛውም ሚት ነገር ቢመጣ ሴቶች፣ ወላድ ሴቶች ዲጋትን መጠበቃቸው ነው ችግር ከገጠማቸው ማታ ላይ እንደፈለጉ መንቀሳቀስ አይችሉም። ግለጨቅና ለህዝቡ አገልግሎት ሊሰጥ

የነቀምቴ ትራንስፖርት ባለስልጣን ጽህፈት ቤት ኃላፊው እንጫሎ ሶሩማ ችግሩ ስለመፈጠሩ አላውቅም ሲሉ አስተባብለዋል። የቅሬታ ከመሰረቱ መቅረብ የነበረበት ለእኛ ነበር። ህብረተሰቡ እኛን ነበር መጠየቅ የነበረበት። እናንተም ቅሬታውን መቀበላችሁ ትክክል ነው። ምክንያቱም የህዝቡ ፍላጎት ስለሆነ ከአንድ ሰዓት በኋላ አገልግሎት የለም ስለተባለው አላውቅም። ግን አገልግሎቱ እስከ ሁለት ሰዓት እንዳለ እኔ ራሴ ለማየት ችያለው።

ነገር ግን ከትራንስፖርት ደንብ አንጻርም ከምሽቱ ሶስት ሰዓት በኋላ የትራንስፖርት አገልግሎት በከተማ ውስጥ አይፈቀድም። ሆስፒታል አካባቢ አገልግሎት የሚሰጡ ባጃጆችም መመዝገብና መታወቅ አለባቸው። ከዛ ውጪ ከምሽቱ ሶስት ሰዓት በኋላ አገልግሎቱን መስጠት አይቻልም ብለዋል። በዚህ ዙሪያ ከከተማው ጸጥታና አስተዳደር ጽህፈት ቤት እንዲሁም ከኦሮሚያ ትራንስፖርት ባለስልጣን ኃላፊዎች ተጨማሪ ማብራሪያ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም።

ለአሜሪካ ድምፅ ናኮር መልካ ካምቦ። ዝግጅታችንን እያጠናቀቅን ነው። አሁን በአጠቃላይ ከምሽቱ አራት ሰዓት ሊሆን አራት ደቂቃዎች ናቸው የሚቀሩት። ከመሰናበታችን በፊት ግን

ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ይህ የማይመስል የተንቀሳቃሽ ስዕል ይዘት አይደለም ብለዋል የፌዴራል ምርመራ ቢሮ ረዳት ስራ አስኪያጅ ዊሊያም ስዊኒ። በኒውዮርክ ደቡባዊ ወረዳ በሚገኘው የዩናይትድ ስቴትስ አቃቢ ህግ ጽህፈት ቤት ሆነው በቅርቡ በሰጡት መግለጫ አንድ የኢራን መንግስትን የሚደግፍ ቡድን እዚህ ዩናይትድ ስቴትስ የምትገኝ ጋዜጠኛን ጠልፎ በግዴታ ወደ ኢራን ለመመለስ ማሴሩን ገልጸናል ሲሉ መናገራቸውን በመጥቀስ

የዛሬው ርዕሰ አንቀጽ ካተታውን ይጀምራል። የጠለፋው ሴራ ኢላማ የኒውዮርክ ነዋሪ ትውልድ ኢራን አሜሪካዊት ጋዜጠኛ ማሲህ አሊ ነጃድ መሆኗን ገልጻለች። ኢራን እያለች ለዓመታት ያህል በጋዜጠኝነት ሰርታለች። የጋዜጠኝነት ስራዋም የኢራንን መንግስት አስቆጥቷል። አሊ ነጃድ ከ12 ዓመታት በፊት ከሀገሯ አሸሽታ ከወጣች ወዲህ የኢራን ሴቶች ሒጃብ እንዲለብሱ መገደዳቸውን የሚቃወም ዘመቻ

በማህበራዊ ሚዲያ በኩል በማካሄድ ታዋቂ ሆናለች። በአሜሪካ ድምፅ ተወዳጅነት ያለው የቴሌቪዥን ፕሮግራም በማስተናገድ ተግባርም ትሰራለች ይላል የዛሬው ርዕስ አንቀጽ። የዋይት ሀውስ ቤተመንግስት ቃል አቀባይ ጄን ሳኪ አደገኛ ያሉትን የኢራን ጋዜጠኛን የመጥለፍ ሴራን አውግዘዋል። ኢራን ውስጥም ሆነ ከሀገሪቱ ውጭ በሰላማዊ መንገድ የሚሰሩትን ሰዎች ድምፅ ለመሸበብ የምታደርገውን ጥረት ዘግናኝ ብለውታል። የድንበር አልባ ጋዜጠኞች ቡድን የዚህ ዓመቱን

የዓለም ነፃ ፕረስን አስመልክቶ ባወጣው ሀዝ ኢራን ከ180 ሀገሮች 174ኛ ሆናለች። የሚዲያ ነፃነት ድርጅት መንግስት ጋዜጠኞችን ለመቆጣጠር ስለሚያደርጋቸው ጭካኔ የተሞላባቸው ጥረቶች ጠቅሷል። ምርመራዎችን እስራቶችንና ግድያዎችን እንደሚያካትቱ ድርጅቱ ጠቁሟል። የጋዜጠኞች ህይወት አደጋ ላይ የሚወድቅባቸው ሀገሮች ኢራን ብቻ አይደለችም። ይዳርስ አንገጹ

የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንደገለጹት የውጭ ጉዳይ መስሪያ ቤቱ በቅርቡ ያወጣው የሰብአዊ መብት ዘገባ በስራቸው ምክንያት የተገደሉ ጥቃት፣ የተፈጸመባቸውና ወከባ የሚደርስባቸው በርካታ የጋዜጠኝነት ሰራተኞች እንዳሉ ያመለክታል። ለጋዜጠኞች መብት የሚሟገተው ኮሚቴ ባለፈው ዓመት በስራቸው ምክንያት የተገደሉት ጋዜጠኞች ቁጥር ከእጥፍ በላይ ሆኗል። ብዙ ጋዜጠኞች የተገደሉባቸው ሀገሮች

ሜክሲኮና አፍጋኒስታን ናቸው ሲል ዘግቧል። ሲፒጄ በሚል የእንግሊዝኛ ጽሮት የሚታወቀው ኮሚቴ ድርጅቱ መመዝገብ ከጀመረበት ጊዜ አንስቶ አምና በስራቸው ምክንያት የታሰሩት ጋዜጠኞች ብዛት ከፍተኛ ደረጃ ላይ መድረሱን አስገንዝቧል። ባለፈው ዓመት ከታሰሩት ጋዜጠኞች አብዛኞቹ ቻይና፣ ቱርክና ግብፅ ውስጥ መሆናቸውን ሲፒጄ ገልጿል። ማሲሕ አሊ ናይጃድ ስለ መጠለፉ ሴራ ከሰማች በኋላ በስራዋ ለመቀጠል ቁርጠኛ ሆናለች።

እነዚህ ቁስሎች ሁሉ እንድጠነክር አድርገውኛል ብላለች። ይህም በዓለም ዙሪያ ያሉት ለባለስልጣኖች ሐቁን የሚናገሩ ጋዜጠኞች ሁሉ የሚሰማቸው ነገር መሆኑን ገልጻለች። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንዳሉት በነፃ ሚዲያ የሚቀርቡት በሐቅና በትክክለኛነት ላይ የተመሰረቱ መረጃዎች የበለጸገና የዲሞክራሲያዊ ህብረተሰብ መሰረት ናቸው። ሁሉም መንግስታት የሚዲያ ደህንነትን እንዲያረጋግጡ

ጋዜጠኞች ስራቸውን ካለምንም ፍርሃት፣ ጥቃት፣ ዛቻና ፍትሕ የጎደለው ስርዓት ለመስራት የሚችሉበት ሁኔታ እንዲፈጠር እንዲያደርጉ ጥሪ እናቀርባለን ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።

የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቅቀዋል። በዝግጅቶቻችን ላይ አስተያየት ካላችሁ ሆርን አት ቪኦኤኒውስ ዶት ኮም የኢሜይል አድራሻችን ነው። ላኩለን። በምሽቱ ፕሮግራም ዋና አዘጋጅ አሉላ ከበደ እና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። በሰላም ደሩ። በነገው ምሽት እንገናኛለን።